Four. ጤና ይስጥልኝ አድማጮች እንደምንቆይታችኋል። በእንግሊዝ ፕሪምየር ሊግ የማንቸስተር ዩናይትዱ ግብ ጠባቂ ዴቪድ ደያ ቡድኑን ባለቀ ሰዓት ነጥብ ከመጣል ታድጓል። ጄሲ ሊንጋርድ ወደ ዳግም ብቃቱ የተመለሰ ይመስላል። በሻምፒዮንስ ሊግ ድል የቀናው ሊቨርፑል የመሪነቱን ስፍራ ተቆናጧል። ከቼልሲ ጋር የአንደኛነቱን ደረጃ በተመሳሳይ ነጥብና የግብ ክፍያ ይዟል። በጀርመን ቡንደስሊጋ ሮቤርት ሌቫንዶቭስኪ ክብር ወሰን መስበር ችሏል። አሊያንስ አሬና ውስጥ በሆሙን 7 ለዜሮ ባንኩ ባንኮ ታኮቱበት ግጥሚያ ይኸው ሆላንዳዊ የግብ ቀበኛ ግብ ማስቆጠር ችሏል ኢትዮጵያውያን አትሌቶች ዴንማርክ ኮፐንሃገን ውስጥ በተከናወነ የግማሽ ማራቶን የሩጫ ውድድር በወንድም በሴትም ድል ቀንቷቸዋል አብራችሁን ቆዩ አትሌቲክስ ዴንማርክ ኮፕናግን ውስጥ ትናንት በተከናወነ የግማሽ ማራቶን የሩጫ ውድድር ኢትዮጵያውያን አትሌቶች በወንድም በሴትም ድል ቀንቷቸዋል። በሴቶች ፉክክር አትሌት ፀሐይ ገመቹ ያሸነፈችው አዲስ ክብረ ወሰን በመስበር ነው። ርቀቱን ለማጠናቀቅ የፈጀባት አንድ ሰዓት ከ5 ደቂቃ ከ08 ሰከንድ ሲሆን ከዛሬ 3 ዓመት በፊት በትውልደ ኢትዮጵያዊት ሆላንዳዊቷ አትሌት ሲፋን ሀሰን ተይዞ የቆየውን ክብረ ወሰን በሰባት 7 ሰከንዶች ማሻሻል ችላለች። በትናንቱ ውድድር ሁለተኛ ወጣችውም ኢትዮጵያዊቷ አትሌት ሀዊ ፈይሳ ናት። ውድድሩን ያጠናቀቀችውም ከፀሐይ በ33 ሰከንዶች ተበልጣ ነው። በውድድሩ ከመላው ዓለም ወደ 20 ሺ የሚጠጉ ተወዳዳሪዎች እንደተሳተፉ ተዘግቧል። በተመሳሳይ የወንዶች ሩጫ ከኬንያዊ አትሌት ብርቱ ፉክክር ገጥሞት የነበረው ኢትዮጵያዊው አትሌት አምድ ወርቆ አለልኝ 59 ሰከንድ ከ10 ሰከንዶች በመሮጥ አሸናፊ ሆኗል። ኬንያዊው ኬኔዝ ሬንጁ በ2 ሰከንዶች ብቻ ተበልጦ የሁለተኛ ደረጃን አግኝቷል። የሶስተኛ ደረጃውን የሚያዘው ኬንያዊው አትሌት ዳንኤል ማታይ con no. አንደኛ ከወጣው አምድ ወርቅ በ15 ሰከንዶች ተበልጧል። ከዚሁ ከአትሌቲክስ ዜና ሳንወጣም የፊታችን እሁድ በሚካሄደው የበርሊን ማራቶን 25000 ሰዎች እንደሚሳተፉበት አዘጋጆቹ አስታውቋል። የበርሊን ማራቶን የኮሮና ወረርሽኝ ከተከሰተ ወዲህ የሚደረግ ግዙፍ የማራቶን ውድድር እንደሆነ ተገልጿል። አምና ሊደረግ ታቅዶ የነበረው ውድድር በዓለም አቀፍ ደረጃ ብርቱ ጉዳት ባደረሰው የኮሮና ወረርሽኝ ሳቢያ ሳይካሄድ ቀርቷል። በዘንድሮ የበርሊን ውድድር ከስመ የጥር አትሌቶች እነማን እንደሚሳተፉ የጀርመን ዜና ምንጭ በዘገባው አልጠቀሰም። ውድድሩ በሁለቱም ጾታዎች ይደረጋል። እግር ኳስ ኢትዮጵያ ለዓለም ዋንጫ ማጣሪያ የዙር ግጥሚዋን በቀጣይ ከደቡብ አፍሪቃ ጋር ታደርጋለች። ቡድኑ ለዚያ ዝግጅት ልምምዱን ለማድረግ ከአራት ቀናት በኋላ ወደ ባህር ዳር ያቀናል። ለዓለም ዋንጫ የማጣሪያ ጨዋታው ምን ያህል ዝግጅት እየተደረገ ነው? ምን አይነት ውጤትስ መጠበቅ ይቻላል? የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተም እንዳልከው የዓለም ዋንጫ ማጣሪያችንን ካደረግን በኋላ ሁለት ጨዋታዎችን አድርገናል። ከሜዳችን ውጭ ከጋና ጋር እንዲሁም በሜዳችን ከዚምባብዌ ብሔራዊ ቡድን ጋር ተጫውጠናል። ሶስት ነጥብ እና ያለምንም ግብ ክፍያ ነው ያለ ነው። አንድ ጎል አግብተን አንድ ጎል ገብቶብናል። በቀጣይ የሶስተኛና የአራተኛ ዙር ጨዋታዎችን በኛ መስከረም ሀያ ስድስት ከደቡብ አፍሪካ ጋር ደርሶ መልስ ጨዋታ እናደርጋለን። የመጀመሪያ ጨዋታ ሜዳችን ላይ ነው። አሁን እየተጓዝን ያለንበት መንገድ ጥሩ ነው። ጥሩ መነቃቃት አለ ተጫዋቾችም ላይ ብሔራዊ ቡድኑ አካባቢ ያለው መንፈስም ጥሩ ነው። ከጊዜ ወደ ጊዜም እያደገ የመጣ ብሔራዊ ቡድን ያለን በዚህ ዓለም ዋንጫም እስከምንችለው ድረስ ለመሄድ ጠንክረን እየሰራን ነው። ይ በቤታችን ያለውን ጨዋታ በማሸነፍ በግሩፕ ውስጥ ያለንን ተሳትፎ አጠናክረን ለመሄድ እያቀድን ነው። አሁን ከአራት ቀን በኋላ ብሔራዊ ቡድኑ ለአስራ አራት ቀን ዝግጅት ባህር ዳር ካምፕ እንገባለን። እንግዲህ ከዛ በኋላ ምናልባት አንድ የወዳጅነት ጨዋታ ለማድረግ ጥረት እያደረግን ነው። ለደቡብ አፍሪካ ጨዋታ በዚህ መንገድ ነው እየተዘጋጀን ያለ ነው። እንግዲህ ከምድባችን ውስጥ ከሚገኙ ቡድኖች መካከል ማለት ነው አንዳንዶቹ ጋናንም ጨምሮ ማለት ነው አሰልጣኞቻቸው ደካማ ውጤት በማምጣት ስንብት ነው የገጠማቸው። እኛ ጋር የመሻሻል ነገሮቹ የመጣው ከምን መንፈስ ነው? የስልጠናው ጉዳይ ነው? የተጫዋቾቹ አዲስ ብቃት ነው ወይስ የሁለቱ ውህደት ነው? እንዴት ነው? እሱን ትንሽ ንገረን። ያው ከአሰልጣኞቹ መሰናበት ጋር ተያይዞ አሰልጣኛው ይቀጠራል፣ ይሰናበታል። እንግዲህ አገሮቹ በራሳቸው የፈለጉትን ውጤት ስላላገኙ ሊሆን ይችላል ያን ተያይዘው እኔ ምንም ማለት አልችልም። ነገር ግን ከቱን ብሔራዊ ቡድኖች ጋር የነበረን ጨዋታ እጅግ ተስፋ የሚሰጥ ነው የነበረው። ከጋና ጋር የነበረንን ታሪክ የምታስታውሱት ነው። ጥሩ ነገር አልነበረንም። እጅግ በጣም በከፍተኛ ብልጫ በርካታ ጎል ነበረ የሚቆጠርብን የተሻለ ተንቀሳቅሰ ማምጣት ችለናል። በእኛ በኩል እንግዲህ ከአንድ አመት በፊት ቡድኑን ስንረከብ ጀምሮ አቅደን የተነሳ ነው አፍሪካ ዋንጫ መግባት፣ አለም ዋንጫ ቶክቴን ውስጥ መግባት የሚል ነበር። ለዛ እንግዲህ በ ከፌዴሬሽንም ከክለቡ ኮችንግ ስታፍ ተጫዋቾችም ራሱ ወደዚህ ሲመጡ ታርጌት አድርገው ከፍ ወዳለው ደረጃ አገሪቷን ለመውሰድ ጥረት እንዲያደረጉ ነው ስንመክር ስንሰራ የቆየ ነው። በፊፋ የደረጃ ሰንጠረዥም ካየኸው ከነበርንበት የአንድ መቶ አርባ ስድስተኛ አሁን ወደ አስራ አንድ እርከን ደረጃ አሻሽለን ወደ መቶ ሰላሳ አራተኛ መምጣት ችለናል። ይሄ እንግዲህ የሁሉም ሰዎች ስራ ነው የሁሉም ከፌዴሬሽኑ ታች ሰራተኞች ተላይ ድረስ እንዲሁም ተጫዋቾቹ በሊግም በየክለቦቻቸው ተጫዋቾች የሚያደርጉት የዕለት የዕለት ስራ ብዬ ነው ማስበ እንጂ ያው የእኛ ስራ ብቻ ተደርጎ መወሰድ የለበት። ጥሩ እንግዲህ፣ የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ጥሩ እድል የሚባል ነው አሁን ያለው በነጥብም በምንም። ቅድም እንደተገለጸው ማለት ነው ሁለተኛ ደረጃ ላይ ነው የሚገኘው። ቅድም እንደገለጽኩት ከጋና ጋር ተመሳሳይ ነጥብና ተመሳሳይ ግብ ክፍያ ይዞ ማለት ነው፣ እና እድሉ የሰፋ ነው። ወደፊት ምን መጠበቅ እንችላለን? ምን እንጠብቅ? የስፖርት አፍቃሪው ምን ይጠብቅ ከቀጣይ ጨዋታና በአጠቃላይ ለአለም ዋንጫ ከሚኖረው ውድድር ጋር እንዳልኩ እንግዲህ ያው ሂደት ነው። እግር ኳስ የአንድ ጀንበር ውጤት አይደለም፣ ፕሮሰስ ነው። እኛ ያለንበት ምድብ ያሉ ጋናም፣ ደቡብ አፍሪካም፣ ዙምባቤም ከኛ በደረጃ በጣም ከከፍተኛ ደረጃ ልዩነት ነው ያለ። ያንን የማጥበብ ስራ እየሰራን ነው። ዋናው ነገር ትኩረት አድርገን መቀጠል ያለብን ሂደታችን ላይ ነው፣ ፕሮሰሳችን ላይ ነው። ያ ፕሮሰስ ወደ ሆነ ግብ እንደሚያደርሰን እምነቱ አለ። የምንችለውን ጥረት በማድረግ አንድ አንድ እርከን ለመሄድ ጥረት እናደርጋለን። ያለንበትም ሁኔታ ጥሩ ነው። ያንን ለማስከሰል የሚያስችል አድቫንቴጅ ላይ ነው ያለ ነው። በዚሁ ኬስ ከቀጠልን ያው የተሻለ ነገር ለሀገር እናበረክታለን ብለን እናስባለን። አሁን እንዲህ እናደርጋለን ብሎ ቀድሞ መናገሩ ብዙም ብዙም ጥሩ ነው ብዬ አላስብም። ከዛ ይልቅ ፕሮሰሱ ላይ ሂደቱ ላይ ነው ትኩረት ማድረግ የሚጠበቅ ነው የማስበው። ለዛ የሚሆን የወዳጅነት ጨዋታዎችን እያደረግን ነው። እዛ የሚሆን ቅድመ ዝግጅቶችን እያደረግን ነው። በእርግጠኛ ነት ወደ ተሻለ ነገር እንሄዳለን። በጣም ጥሩ። የኢትዮጵያ ብሔራዊ የእግር ኳስ ቡድን ዋና አሰልጣኝ ውበቱ አባተ፣ በአድማጮች ስም ከልብ አመሰግናለሁ ለተሰጠን ማብራሪያ። ጊዜር ስጥልኝ። መልካም እድል። አመሰግናለሁ። ፕሪሚየር ሊግ። በአውሮጳ ሻምፒዮንስ ሊግ ውድድር ድል የቀናው ሊቨርፑል በፕሪሚየር ሊጉ መሪነቱን ተረክቧል። በሻምፒዮንስ ሊግ ውድድር ባሳለፍነው ረቡዕ የጣሊያኑ ሚላንን 3 ለ2 የረታው ሊቨርፑል በፕሪምየር ሊጉም ድል ቀንቶታል። ከትናንት በስቲያ ባደረገው ግጥሚያ ብርቱ ተፎካካሪ የነበረው የፓትሪክ ቪዬራ ቡድን ክሪስታል ፓላስን 3 ለ0 አሸንፏል። ለሊቨርፑል ቀዳሚዋን ግብ ከግቡ በስተቀኝ ጠርዝ በአስቸጋሪ ሁኔታ መጥቶ ከመረብ ያሳረፈው ሳዲዮ ማኔ ነው። በ43ኛው ደቂቃ ላይ ከረፍት መልስ ክሪስታል ፓላሶች ግብ ለማስቆጠር ተደጋጋሚ ሙከራዎችን ቢያደርጉም ሊሳካላቸው ግን አልቻለም። ሞሐመድ ሳላ 73ኛው ደቂቃ ላይ ሁለተኛዋን ግብ ለሊቨርፑል ሲያስቆጥር ለአሰልጣኝ ፓትሪክ ቬራና ቡድኑ ክሪስታል ፓላስ ተስፋ አስቆራጭ ነበር። በ89ኛው ደቂቃ ላይ ደግሞ ናቢ ዴ ኮኬታ ከግቡ ፊት ለፊት አክሩሮ የመታት ኳስ ከመረብ አርፋለች። ኬታ ግቧን ኳስ ካስቆጠረ በኋላ ምንም አይነት የደስታ ስሜት አላሳየም። እንደ ሌሎቹ ተጫዋቾች አልጨፈረም። በሊግ የካራባዋ ግጥሚያም ነገ ማታ ሊቨርፑል ከኖርዊች ጋር ጨዋታ ይኖሯል። ማንቸስተር ዩናይትድ ትናንት ባደረገው ወሳኝ ግጥሚያ ዌስትሃም ዩናይትድን ሁለት ለአንድ ድል አድርጓል። በዚያም ነጥቡን ከሊቨርፑልና ና ቸልሲ ጋር ማስተካከል ችሏል። በግብ ክፍያ ልዩነት ብቻ የሶስተኛ ደረጃን ይዟል። በትናንቱ ግጥሚያ ባለቀ ሰዓት ዌስትሃም ዩናይትዶች ያገኙትን ፍጹም ቅጣት ምት፣ ፍጹም ቅጣት ምቱን ለመምታት ብቻ ተቀይሮ የገባው ማርክ ኖብል ኳስዋን በቀጥታ ለግብ ጠባቂው አሳቅፎት ጨዋታው ሁለት ለአንድ ተጠናቋል። ለዌስትሃም ዩናይትድ ቀዳሚዋን ግብ በ30ኛው ደቂቃ ላይ ያስቆጠረው ሳይድ ቤንድራሃም ነው። ብዙም ሳይቆይ ግን በ35ኛው ደቂቃ ላይ ማንቸስተር ዩናይትድን አቻ የምታደርገዋን ግብ ክርስቲያኖ ሮናልዶ ማስቆጠር ችሏል። ተቀይሮ የገባው ጄሲ ሊንጋርድ ድንቅ በሚባል ሁኔታ የማሸነፊዋን ግብ 89ኛው ደቂቃ ላይ ያስቆጥሯል። ትናንት ቶትናምን የገጠመው ቼልሲ በቲያጎ ሲልቫ 49ኛው ደቂቃ ላይ በኒጎሎ ካንቴ 57ኛው፣ እንዲሁም አንቶኒዮ ሩዲገር 92ኛው ደቂቃ ላይ በተቆጠሩ ሶስት ግቦች ድል አድርጓል። በዚህም በነጥብም በግብ ክፍያም ከሊቨርፑል ጋር ተስተካክሏል። በሌላ የእግር ኳስ ግጥሚያዎች ዛሬ ማታ ባርሴሎና ከግራናዳ ጋር ይፋለማል። በጣሊያን ሴሪያ ደግሞ ናፖሊ ኡድኔዜን ይገጥማል። በቡንደስሊጋው ባየር ሚንሽን በሁምን 7 ለዜሮ 0 ባንኮ ታኮተበት ግጥሚያ ሮቤርት ሌቫንዶቭስኪ 43ኛው ደቂቃ ላይ አንድ ግብ ማስቆጠር ተቸልሏል። ሁምን ያሸነፉበት ግጥሚያ ባየር ሚንሽን ለ13 ጊዜያት በተከታታይ ድል ያደረገበት ነው። ከዚህ ቀደም ጌርድ ሚለር እንዲሁም ዮፕ ሄንከስ 12 ጊዜያት በመደዳ ማሸነፍ ችለው ነበር። ባየር ሚንሽን ባርሴሎናን በሻምፒዮንስ ሊግ 3 ለ0 ካሸነፈ በኋላ ያገኘው ድል ነው። ላይፕሲሽንም ካንኮታኮተ አንድ ሳምንት በኋላ የተገኘ ሌላ ድንቅ ድል። አድማጮች የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።